ሰላም ጠናስጥልና የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምቻችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቢናሩ መሰናዶው ጀምሯል። የምሽቱን ጥንቅሮቻችን እናስተዋውቃችሁ። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት እያደረገች ይገኛል። በዚህ ዙሪያ ዘገባ አለን። በሌላ በኩል ደግሞ በጣም ለውጥ አግኝቻለሁ። በዚህ ትምህርቱንም በፊት አቋርጦ ነበረ አሁን ጠዋትና ከሳትን ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። በግጭት ምክንያት ትምህርታቸውን ያቋረጡ ህጻናትን ወደ ትምህርት ገበታ ያ ስለሚመልስ ተቋም ከተሰናዳ ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። በምሽቱ የሚቀርብ ይሆናል። ኤደን ገርሞ መሰናዶውን በመምራት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። ከመላው የአሜሪካ ድምፅ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ግብረ ሰናይ ተቋም ነው። ተቋሙ ደግሞ በኢትዮጵያ ውስጥም ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት ሶስት ዓመታትም ከሶስት መቶ ሺ በላይ በግጭትና በአየር ንብረት ለውጥ ሳቢያ እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናትን በተፋጠነ የትምህርት መርሃ ግብር አማካኝነት ወደ ትምህርት ገበታቸው እንዲመለሱ ማድረግ ችሏል። ወደዛው ነው ምናልፈው ቀደም ብሎ በኮቪድ-19 ወረርሽኝ፣ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። ሁለት ሺህ አስራ ሁለት ነው በኋላ የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮ ሳያኑ 203 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዳይሬክተር ዶክተር አለማየሁ ኃይሉ በጀመርንበት ዓመት ሌሎች ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት። ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠይቅ ነው። የመጀመሪያ ጥያቄ የመጀመሪያው ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይዋገነበታል። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው አይደለ? አስር ዓመት ሲሞላት እንግዲህ ትምህርት ልጅ ጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩሽ፣ ሀያ ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራን አሰልጥነን፣ ሰው መድበን፣ ተማሪ መድበን፣ ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉሚነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝቻለሁ። በ ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ኢኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላማዋለውለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ እልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች ያው ውጤቱን አልሰጠችም እንጂ ታፈጥናል ሳምሆኑን እና ጥሩ ውጤትን ያመጣ ያለች። የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ሕጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። ትምህርቱ ولكنني أشاهد أنني أشاهد أنني أشاهد أنني أشاهد أنني أشاهد أنني أشاهد ቀበል መነስ ፈንድ በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከሦስት መቶ ሺህ በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል ዘጠነኛ ክፍል ደርሰ የተሻለ ሆነው የተገኙት ሪፖርቱ አለሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታለ እና ትምህርት ያሽቆለቋለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ይፈልጉ እኛ ደግሞ ዋና ችግር የምንለው መሰረት ላይ። የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህፃናት ቱራማ የአይምሮ ጠባሳና እንዲሁም ደግሞ ፒቴስዲ የተሰኘው የድኅረ አደጋ ስቀቅን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺህ ሀያ ሁለት ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ቆንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል? አይሆንም። እንዳልሽው ልጆቹ ምንድነው የሚባለው፣ በአእምሮ ጎድተዋል፣ ትራውማታይዝ ሆነዋል። ቤት የላቸው አርሷ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግባቶች ጨመርን ማለት ነው። አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት የትራውማ ሄሉና አጥንተን፣ ሁለተኛ ሶሽል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት እዚህ ውስጥ እሱም ጨምር እንደ ካሪክለ፣ ሶስተኛ የትምህርት ቤት ምገባ ጨምር። ዘ ሴም ቲንግ አንድ አይነት ነገር ነው ትግራይ ያለ እና የመጀመሪያ ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ እንትን ተደርጓል ተሰራይቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም ዚያለመነስፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ መሰናደው ጋቢና ቪኦኤ ነው። ኢትዮጵያ ከዚህ በፊት ለውጭ ባለሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ክፍት በማድረግ ላይ ትገኛለች። በዚህ ዙሪያ የተጠናቀረውን ዘገባ ያሰናዳው አስማማው አየነው ነው። ወደዛው ነው የምናልፈው። ያለፉት አምስት ዓመታት ኢትዮጵያ ከዚህ በፊት ለውጭ ባለ ሀብቶች ዝግ አድርጋቸው የነበሩ የኢኮኖሚ ዘርፎችን ቀስ በቀስ ክፍት እያደረገች የመጣችባቸው ናቸው በቴሌኮም ዘርፍ የተጀመረው የውጭ ኩባንያዎች በሀገር ውስጥ ኢኮኖሚ ተሳትፎ ባለፈው ዓመት ደግሞ የባንክ ዘርፍን ለውጭ ባለ ሀብቶች ክፍት የሚያደርግ የፖሊሲ ማሻሻያን በማድረግ ቀጥሏል ጠቅላይ ሚኒስትር አብይ አህመድ መጋቢት 13 2016 ዓ.ም ከነጋዴዎች ጋር በነበራቸው ውይይት ደግሞ መንግስታቸው ከዚህ በፊት በኢትዮጵያን ባለ ሀብቶች ብቻ ይሰሩ የነበሩ የጅምላና ችርቻሮ ንግድን የውጭ ባለሀብቶች ክፍት ለማድረግ ዝግጅት እያደረገ መሆኑን ተናግረዋል። ሁለት ነገር እንቀይራለን። አንደኛ የውጭ ሰዎች ፕሮፐርቲ ኦ እንዲያደርጉ ሕግ እናወጣለን ሁለተኛ እስከዛ ድረስ እንደምታውቁት ለምሳሌ ስታርባክስ ወይም የሆነ በማርክ የሚሸጥ ሱቅ ኢትዮጵያ አይገባም። ታውቃላችሁ ማሰራጨት ስለማይፈቀድ አሁን እንፈቅዳለን። የኢትዮጵያ መንግስት ለሚያደርጋቸው የፖሊሲ ማሻሻያዎች ሀገራዊ ኢኮኖሚያዊ ሁኔታን በምክንያትነት ያነሳል። ዋይቼም የተባለ የኢንቨስትመንት አማካሪ የግል ድርጅትን የሚመሩት አቶ ያሬድ ኃይለመስቀል ግን ይህን የመንግስት የፖሊሲ ማሻሻያ ከዓለም ባንክ የኢኮኖሚ ሪፎርም ግፊት ጋር ያያይዙታል። በተለይም ኢኮኖሚ በዶላር እጥረት መፈተኑ ለዚህ ገፊ ምክንያት መሆኑን ይጠቅሳል ይጠቅሳሉ የወለድ ባንክ ብድር ወይም የአይ ኤም ኤፍ ድጋፍ ኢትዮጵያ ማግኘት ካለባት፣ ይህንን ነገር አትገቡም እና አትሰሩም የሚል ነገር መረጫ አይደለም። ስለዚህ ምርጫም ጉዳይ አይደለም። የፖሊሲም እንደዚህ ኢኒሼቲቭ መምጣት ይሄ ነገር ቢሆን ቀድሞ ሊመጣ ይችል ነበር። ይህን ማድረግ የሚለው ስለዚህ ይሄ ነገር ያው ይከፈታል። አሁን በብዛት አሁን የተከለከሉ የምንላቸው ሴክተሮች ምንድን ናቸው? ኤክስፖርት ማድረግ አይፈቀድም ኢምፖርት መግባትም አይፈቅድም ነበር ኢትዮጵያ። እንደገና ሪቴልም ዲስትሪቢሽን ላይ መግባት፣ ማከፋፈል ላይ ማለት ነው። አሁን ለምሳሌ የአሜሪካን ሀገር ያለው ወርማት ገብቶ እቃውን አመጥቶ ሱፐር ማርኬት ከፍቶ መሸጥን አይፈቅድለትም። ላይሰንስ አይሰጠውም። ዘይት ማምረት ይፈቅዳል። ዘይት መሸጥና ማከፋፈል ሆልሴል ነው የሚሆነው እንጂ ሱፐርማርኬት ከፍቶ ቤት መሸጥ አይችልም። ስለዚህ ይሄ ነው የተከፈተው። አሁን ምንድን ነው ስታርባክ አሁን ወይም ደግሞ ወልማርት ወይም ቴስኮ ከእንግሊዝ ሀገር መጥቶ ሱፐርማርኬት ከፍቶ እቃውን አምጥቶ ሸጦ መሄድ ይችላል ወይ ደግሞ ትልቅ ካምፓኒ ራሱ አሁን ስታርባክ ቡና ይገዛ እንደሆነ አሁን ከኢትዮጵያ ነገርሽ ነው የሚገዛው። አሁን ግን እዚህ የግዢ ኦፊስ ከፍቶ ገዝቶ ጭኖ ወደ ኤክስፖርት ማድረግ ይችላል የሚል ነው። ስለዚህ ይሄ ነው የተከፈተው ማለት ነው። ይህም ቢሆን ኢኮኖሚው እንደዚህ አይነት ለውጦች ያስፈልገዋል ያሉት አቶ ያሬድ የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ መስራት ይኖርባቸዋል ብለዋል። ሌላው ዓለም የሚፈልገው ደረጃ ምርት ማቅረብ የሚያስችሉ ግብአቶች ይዘው ሊመጡ ይችላሉ። ለምሳሌ ራሱ ገዝቶ ራሱ የሚሸጥ ከሆነ ስታርባክ ወይም ሰሊጥ የሚገዛ ምናምን ካምፓኒ ከሆነ ለገበየው የሚፈልገው ፕሮዳክት እንዲያቀርብለት ሊደግፍ ይችላል። ሊል ይችላል ኢቨን እነዚህ አሁን ያሉት ኤክስፖርተሮች ከነዚህ ካምፓኒዎች ጋር ፓርትነር አድርገው ያደርጉ ይችላሉ የሚል ግምት አለኝ። እና ኦፍኮርስ ያለው ችግር ለኤክስፖርተሩ ፈተና ነው የሚሆነው መቅር በቀር በትናንሽ ኤክስፖርተሮች እና በምናምኖች ላይ ሊፈጠጥን ይችላል። ግን ትላልቆቹ ደግሞ ምናልባት ይሄ ነገር ከተፈቀደ በሽርክና ሊቀላቀሉ ይችላሉ ከውጭዎቹ ጋር ማለት ነው። የውጮቹ ሲመጡ ግን ያው ገበያ ይዘው ስለሚመጡ እንዲሁም የራሳቸውን ፍላጎትና ገበያ ይዘው ስለሚመጡ ምናልባት በሀገሪቱ ውስጥ ያለውን ምርት ሊያነቃቃ ይችላል ማለት ነው። ይህ የመንግስት እርምጃ የሀገሪቱን ኢኮኖሚ ለውጭ ውድድር ክፍት የማድረግ ሂደት ነው የሚሉት የኢኮኖሚ ባለሙያው አቶ ክብር ገና በበኩላቸው የአሁኑን ውሳኔ ጨምሮ ከዚህ በፊት የተደረጉ ኢኮኖሚያዊ ማሻሻያዎች ካለበቂ ውይይትና ዝግጅት የተደረጉ ናቸው ሲሉ ይተቻሉ። በኔ አስተያየት እንግዲህ አሁን ጠብ ጠብ እየተባለ በሩ መከፈቱ ነው። ምንም አይነት እቅድና ፕሮግራም በአጠቃላይ የቀረበ ባለመኖሩ በስመ ሊበራላይዜሽን ዛሬ ይከፈታል፣ ነገ ይሄ ደግሞ ይከፈታል፣ ከነገ ወዲያ ይከፈታል የሚለው በፕሮግራም ደረጃም የሚታይ ሳይሆን ዝም ብሎ በተለያየ መልኩ ለሚመጡት ጥያቄዎች፣ በተለይ ከውጭ የፋይናንሻል ኢንስቲቱሽኖች ጥያቄዎች ሲመጡ የነሱን ጥያቄ ለመመለስ የተዘጋጀ ነው የሚመስለው። ሌሎች ሀገሮች ለረጅም ጊዜ በራቸውን ዘግተው የሄዱ የከፈቱ አሉ። ውጤቱም ጥሩ ሆነው የታይባቸው አሉ። ነገር ግን በእቅድ ነው ያደረጉት፣ ህዝባቸውን አሳትፈው ነው የሄዱት። የኢትዮጵያ መንግስት የቴሌኮም ዘርፍን ለውጭ ባለሀብት ክፍት ማድረጉን ተከትሎ የኬንያው ሳፋሪኮም ኩባንያ በዘርፉ መሰማራቱ የሚታወቅ ነው። ኢትዮ ቴሌኮምን ጨምሮ የተለያዩ የመንግስት ድርጅቶችን በአክሲዮን ድርሻ ለማስተላለፍ ፍላጎት እንዳለውም መንግስት ሲገልጽ ቆይቷል። የኢንቨስትመንትና ኢኮኖሚ አማካሪው አቶ ያሬዳ ለመስቀል መንግስት ኢኮኖሚው ለውጭ ባለሀብቶች ክፍት እያደረገ ቢመጣም አሁን ባለው ሀገራዊ ሁኔታ ግን ትልቅ ዓለም አቀፍ ኩባንያዎች መጥተው ኢንቨስት ለማድረግ ፍላጎት ይኖራቸዋል ብለው እንደማያምኑ ይናገራሉ። ሞስኮ ላይ አሁን ነው የምንገምተው። አሁን ዱባይ ያሉ ሱፐርማርኬቶች ሊስፋፉ ይችላሉ፣ ኬንያ ምናምን ያሉ እንጂ ትላልቅ የምዕራብ ሪቴሎች አሁን በዚህ ሰዓት ይገባሉ ብዬ አልገምትም። ሁለት አደጋዎች አሉ። አንደኛው የፖለቲካ ሪስክ ነው። በትላልቆቹ ለመናባች ብዙም ምቾት የማይሰጥ ሁኔታ ነው ያለው። ሁለተኛው ደግሞ የውጭ ምንዛሪ እጥረት። ሌላው የኢኮኖሚ ባለሙያ አቶ ክቡር ገናን በዚህ ሀሳብ ይስማማሉም። የውጭ ባለሀብት ለመምጣት የሚያያቸው ሁኔታዎች አሉ። ከፖለቲካ በፖለቲካው ላይ ብዙም ትኩረት ላይሰጥ ቢችልም የተማሪ የሰው ሀይል በቂ የሰው ሀይል አለ ወይ? ኢንፍራስትራክቸሩ የሚስማማ ነው ወይ? ግብአት ሊያመጡ የሚችሉ ድርጅቶች በበቂ ሁኔታ አሉ ወይ፣ የሚለውን በሙሉ ገንዘቡን ደግሞ አፍሶ ወደ ሀገሩ ለመሄድ ይዞ ለመውጣት የሚቻልበት ሁኔታ አለ ወይ ብሎ እነዚህ እነዚህን ጥያቄዎች ሲጠየቅ መልሱ ብዙም አጥጋቢ ስላልሆነ በአንዴ በሩ ስለተከፈተ የውጭ ባለሀብት ይመጣል ብሎ መጠበቅ አይቻልም። የሀገር ውስጥ ባለሀብት ለእኔ እንደሚመስለኝ ቅድሚያ የተሰጠው ለውጭ ባለሀብት ስለሆነ የሀገር ውስጥ ባለሀብት በራስ ታገል አይነት ነገር ነው በራስ ምችለውን ችለ ማችለው በቃ ትተኸው ሜዳውን ለጎበዙ ለጠንካራው ባለሀብት መድረኩ ለነሱ እንዲመቻቸው ነው እየቀረበ ያለ ይመስለኛል። በኢትዮጵያ ያለው የንግድ ስራ በአብዛኛው በቤተሰብ ደረጃ የሚመራና ያልዘመነ ነው የሚሉት የኢንቨስትመንት አማካሪው አቶ ያሬዳይል መስቀል የሀገር ውስጥ ባለሀብቶች ተወዳዳሪነታቸውን ለማሳደግ ይህን አሰራር መቀየር እንዳለባቸው ይመክራሉ። መንግስትም ኢኮኖሚውን ለውጭ ባለሀብቶች ክፍት ከማድረግ ጎን ለጎን የሀገር ውስጥ ባለሀብቶችን ማጠናከርና ሀገራዊ የሰላም ሁኔታውን ማሻሻል እንደሚገባም የአሜሪካ ድምፅ ያናገራቸው ባለሙያዎች ገልጸዋል። ለአሜሪካ ድምፅ አስማማዬ ነው። ዋሽንግተን ዲሲ። በዩናይትድ ስቴትሱ ፎርድ ኩባንያ የሚሰራው ኤፍ 150 ሞዴል ባለ እቃ መጫኛ ተሽከርካሪ በገዢ ብዛት ከ40 ዓመታት በላይ ቀዳሚነቱን ይዞ ቆይቷል። ለዚህ ታዲያ ተወዳጅነቱ ያበቃው ምን ይሆን ስትል የአሜሪካ ድምጿ ዶራ ማኳየር ሚሽጋን ግዛት የሚገኘው ዲቦርን ከተማ የሚገኘውን የፎርድ ሞተር ኩባንያ ጎብኝታ ተከታዩን ዘገባ አድርሰናለች። ቆንጅታዬ ታቀርበዋለች። የፎርድ ሞተር ኩባንያ ሰራተኞች ኤፍ 150 ሞዴል በሚባሉት ባለ እቃ መጫኛ መኪናዎቻቸው በጣም ይኮራሉ። ጃን ኤመርት የፎርድ ኩባንያ ዋና ስራ አስኪያጅ ናቸው። ኤፍ ሲሪስ የሚባሉት ሞዴሎች ለ47 ዓመታት ዩናይትድ ስቴትስ ውስጥ ተወዳጅ መኪናዎች ነበሩ። ለአርባ ሁለት ዓመታት ደግሞ በተከታታይ በገዢ ብዛት መኪናዎቹን አንድም የሚወዳደራቸው ወዳደራቸው አልነበረም ታዲያ አሜሪካውያን ከአያት ቅድመ አያቶቻቸው ጀምረው ይህንን የፎርድ ሞዴል መኪና ደጋግመው የሚገዙበት ምክንያት ምን ይሆን? ቮ አደምስ አሁን ከኩባንያው በሊዝ ያወጣው ኤፍ 150 መኪናው ሁለተኛው ነው። እንደገና እሱን አይነት ሊገዛ ወስኛለሁ። ምክንያቱም ቤት ስለገዛው የቤት ዕቃ ማጓጓዝ አለብኝ። የሚሸጡ ዕቃዎችን ማውጣት አለብኝ። ስለዚህ እሱ ባለ ዕቃ መጫኛ መኪና ያስፈልገኛል። መኪና ውስጡም በጣም ደስ ይላል። ባለ ቆዳ መቀመጫውም ይሁን ባለ ጨርቁ ቆንጆ ነው። ትልቅ በጣት በመንካት የሚሠራ የኮምፒውተር መቆጣጠሪያ ተች ስክሪን አለው በጣም ነው ደስ የሚለው። ፎርድ እንደ አውሮፓውያን የዘመን አቆጣጠር በ1948 መስራት የጀመረውን ይህንን ሞዴል እያሻሻልን ለመስራት ደንበኞቻችን የሚሰጡን አስተያየት በእጅጉ እየጠቀመን ነው ብሏል። ደንበኞቻችን ከማንም ይበልጥ በደንብ እናውቃቸዋለን። ኤፍ 150 ሞዴሎቻችንን በየጊዜው እያሻሻልን እያወጣንን ኮሪ ዊሊያምስ የዲርቦኑ የፎርድ የመኪና ፋብሪካ ስራ አስኪያጅ ናቸው። ቴክኖሎጂ ብትል፣ ውስጡ ብትል ግሩም ነው። መኪና ውስጥ ገባ ውዶቹ ቅንጡ መኪናዎች ውስጥ የገባ ነው የሚመስል። ባለቃ መጫኛው ፒክአፕ መሆኑን ትረሰዋል። በዲርቦርኖ የፎርድ ፋብሪካ በየቀኑ የአስር ሰዓት ፈረቃ ይዘው የሚሰሩ አምስት ሺህ ሁለት መቶ ሰራተኞች አሉ። ያለማቋረጥ ነው የሚሰሩት። ሞተሩ በደንብ መስራቱ ይፈተሻል፣ ይገጣጠማል፣ አልቆ ይወጣል። የመኪና መገጣጠሙ፣ የፍተሻው ሂደት የሚከናወነው ቦታው ላይ በሚሰሩት ባለሙያዎችና በኮምፒውተሮችም ጭምር ሲሆን በዚህ መልክ በሰውና በኮምፒውተር ህብረት በየ53 ሰከንዱ አንድ ደቂቃ በማይሞላ ጊዜ ማለት ነው። አዲስ መኪና ተሰርቶ ይወጣል። መኪና ለመስራት የሚሰራው ሰው ያስፈልጋል። ኤ ዋንም ይሁን ማናቸውም ቴክኖሎጂ ከባለሙያው ጋር በቅንጅት ነው የሚሰራው። ሁሉም የመኪና ማምረቻ ቦታ የራሱ ኮምፒውተር አለው። ያም ባለሙያውን የስራውን ጥራት በማረጋገጥ ረገድ ይረዳዋል። ከዲትሮይት ከተማ ወጣ ብሎ በሚገኘው በዚህ የፎርድ መኪና መሸጫ ከሚሸጡት የፎርድ ሞዴሎች ውስጥ ኤፍ 150ዎቹ 50 ከመቶውን ይይዛሉ። ስራ አስኪያጁ ጂም ኤልደርስም የሚነዱት እሱን ነው። መኪናው ከቤተሰባችን አኗኗር ጋር በደንብ ይሄዳል። እኔ በእርግጥ በግንባታ ዘርፍ አይደለም የምሠራው። ብስክሌቶቻችን ጭኜ ወስድበታለሁ። ወደ ቤት የማመጠው ዕቃ ካለ ልጭንበታለሁ። የሚጎተት ትልቅ ይሁን ትንሽ የዕቃ ማጓጓዣ ቀጥዬበት ልጠቀምበት እምችላለሁ። በየቀኑ የምፈልገውን ነገር አደርግበታለሁ ማለቴ ነው። ኬቪን ጀስቲማ በኦቶሞቢል ኢንዱስትሪ ውስጥ ለብዙ ዓመታት የሰሩ ባለሙያ ናቸው። ለተራው ሰው የሚሆን እቃጫኝ መኪና የሰራ የመጀመሪያ ኩባንያ ፎርድ እንደሆነ የሚናገሩት የካር ኤድ የአስተዳደር ኃላፊ ኬቪን አሁንም ቢሆን በይበልጥ እያሻሻለው መምጣቱን ቀጥሏል ብለዋል። የኬቪን ጀስቲማ ኩባንያ ካር ኤድ መኪና ገዢዎችን ትክክለኛውን ተሽከርካሪ እንዴት እንደሚመርጡ ግምገማ እያካሄደ በማስተማር ይረዳል። ፎርድ በኤሌክትሪክ ኃይል የሚሠራ መኪና መሥራት ከጀመረ ዓመት ሆኖታል። ባለቃ መጫኛ መኪናዎችን እያሻሻለ በማውጣት ከሰባ አምስት ዓመት በላይ ያስቆጠረ በመሆኑ ሰውም ፎርድ እኮ በባለቃ መጫኛ ፒክአፕ መኪናዎች የሚስተካከለው የለም፣ ከየትኛውም በላይ ይተማመንባቸዋለሁ። እስኪ ደግሞ አሁን ምን አላቸው ሌላቸው ይላል ኤፍ 150 ተሽከርካሪዎች ደካማ ጎን ቢኖራቸው አንዱ በደንብ ነዳጅ ቆጣቢ አለመሆናቸው መሆኑን ኬቪንጅ ስቲማ እና ሌሎችም የመኪና ጥራት ገምጋሚዎች ይናገራሉ። ብዙዎች ተጠቃሚዎችን ግን እሱ አያሳስባቸውም። ፎርድ ከ76 ዓመታት በፊት ኤፍ ሲሪስ የሚባሉትን ሞዴሎች ማውጣት ከጀመረ ወዲህ ከ41 ሚሊዮን የሚበልጡ ማምረቱን ይናገራል። ባለፈው አመት ብቻ ያመረተው ወደ 700 ስልሳ ሺህ እንደሚጠጋ ነው ፎርድ ያስታወቀው። የምሽቱ የመጨረሻው ዘገባችን አየር ንብረት ለውጥ ላይ ያተኩራል። በአየር ንብረት ለውጥ ምክንያት በመጋቢት ወር በዓለም ከፍተኛው የሙቀት መጠን ተዘግቧል። ከዛ በፊት በነበሩት አስር ወራትም በየወሩ አዳዲስ የዓለም ሪከርዶች የተመዘገቡባቸው ወራቶች እንደነበሩ የአውሮፓ ህብረት የአየር ንብረት መቆጣጠሪያ አገልግሎት ማክሰኞ ዕለት ባወጣው ሪፖርት አስታውቋል። ሮይተርስ ያጠናቀረውን ዘገባ ስመኝሽ ቆየ እንደሚከተሉ ታቀርበዋለች። ያለፉት አስር ወራት ከዛ በፊት ከነበሩ ዓመታት ጋር ሲነጻጸሩ እያንዳንዱ ወር በዓለም በጣም ሞቃታማ ወር የሚል ሪከርድ የተመዘገቡባቸው እንደነበሩ ከፐርኒከስ የተሰኘው የአውሮፓ ህብረት የአየር ንብረት ለውጥ አገልግሎት በወርሃዊ መጽሔቱ አስታውቋል። መጋቢት ወር ደግሞ ባለፉት አስራ ሁለት ወራት ከተመዘገበው የፕላኔታችን ሙቀት ከፍተኛው ሙቀት የታየበት ወር መሆኑን ተቋሙ ጨምሮ ገልጿል። እንደ አውሮፓያን አቆጣጠር ከሚያዝያ 2023 እስከ መጋቢት 2024 ባሉት ጊዜያት የዓለም ሙቀት በአማካይ 1.58 ዲግሪ ሴልሺየስ ሆኖ የተመዘገበ ሲሆን ቅድመ ኢንዱስትሪ ዘመን ተብሎ ከሚጠራው ከ1850 እስከ 1900 ከተመዘገበው አማካይ ሙቀት የበለጠ ነው። የኮፐርኒከስ ምክትል ዳይሬክተር ሳማንታ በርገስ ሰኞ እለት ከሮይተርስ ጋር ባደረጉት ቆይታ ለረጅም ጊዜ በልዩ ሪከርድነት እየተመዘገበ ያለው ሙቀት እጅግ እንዳሳሰባቸው ገልጸዋል። በዓለም ዙሪያ አይተን የማናውቀውን የሙቀት መጠን ማየታችንን ቀጥለን መጋቢት ወር በተከታታይ ከፍተኛ የሙቀት መጠን የተመዘገበበት አስረኛው ወር ሆኖ ሪከርድ ሰብሯል። በእርግጥ የአየር ንብረት ተለዋዋጭ በመሆኑ አንዳንድ ቀናት ሞቃታማ፣ አንዳንድ ቀናት ቀዝቃዛ ሊሆኑ ይችላሉ። ስለዚህ አንድ ሪከርድ ብቻውን በተናጥል ምንም ትርጉም ላይኖረው ይችላል። እኛን ግን እያሳሰብን ያለው ለረዥም ጊዜ በተከታታይ የተመዘገበው አዳዲስ ከፍተኛ የሙቀት መጠን ሪከርድ ነው። በርገስ አክለው ይህ በየወሩ ያለማቋረጥ የተመዘገበው የዓለም ሙቀት ሪከርድ የአየር ንብረት እየተቀየረ መሆኑንና ለውጡም እጅግ ፈጣን መሆኑን ያሳያል ይላሉ። When we combine that with other data sets, then we can go back to 1850s. እነዚህን ሪከርድ የሰበሩ ሙቀቶች ስንመለከት በመጋቢት የነበረው ሙቀት 0.73 ሲሆን ባለፉት ሰላሳ አመታት ከተመዘገበው አማካይ ሙቀት በላይ ነው። ከአመት በፊት ከነበረው መጋቢት ወር ጋር ሲነጻጸርም ደግሞ በ0.10 ዲግሪ ሴንቲግሬድ ይበልጣል። ስለዚህ በየወሩ ያለማቋረጥ የሚመዘገቡትን አዳዲስ ሪከርዶች ስናይ የአየር ንብረታችን በፍጥነት እየተለዋወጠ እንደሆነና የአየር ንብረት ለውጥ ወደፊት የሚያሰጋን ችግር ሳይሆን ዛሬ አሁን እየተጋፈጥ ነው ያለው ችግር መሆኑንም ያሳየናል። ኮፐርኒከስ ተቋም እንደ አውሮፓውያን አቆጣጠር ከ1940 ጀምሮ የተመዘገበ የመረጃ ስብስብ ሲኖረው ያለፈው መጋቢት ወር ከቅድመ ኢንዱስትሪ ዘመን ወዲህ ከፍተኛ ሙቀት የተመዘገበበት ወቅት መሆኑን ለማረጋገጥ ሳይንቲስቶቹ ከሌሎች የመረጃ ምንጮች ጋር ማመሳከራቸውን በርገስ ያብራራሉ። ኮፐርኒከስ ያለው የመረጃ ስብስብ ከሌሎች የመረጃ ስብስቦች ጋር ስናጣምረው ንጽጽራችን እስከ እንደ አውሮፓውያን አቆጣጠር 1850 ድረስ ይሄዳል፣ የቅድመ ኢንዱስትሪ ዘመን ማለት ነው ያለን የመረጃ ማህደር ዝርዝርና ጥራት ቢለያይም በእርግጠኝነት መናገር የምንችለው አሁን ያለንበት ወቅት የሰው ልጅ ባለፉት 100 ሺህ ዓመታት ውስጥ ካጋጠመው ጊዜ እጅግ የሞቀ መሆኑን ነው። እንደ አውሮፓውያን አቆጣጠር 2023 ከ1850 ወዲህ ያልታየ ሙቀት የተመዘገበበት የፕላኔቱ ሞቃታማ ዓመት ሆኖ ነበር። ያለፈው ከፍተኛ የአየር ንብረት ለውጥና ከዚህ በፊት ያልታዩ የሙቀት መጠኖችም በዚሁ ዓመት ከፍተኛ ውድመት አስከትለዋል። ለምሳሌ በአማዞን ደን አካባቢ የአየር ንብረት ለውጥ ያስከተለው ድርቅ ቬንዙዌላ ውስጥ ከጥር እስከ መጋቢት የዘለቀ ሰደድ እሳት እንዲነሳ አድርጓል። በደቡብ አፍሪካ የተከሰተው ድርቅ ደግሞ ሰብሎችን ሙሉ ለሙሉ ሲያወድም፣ በሚሊየን የሚቆጠሩ ሰዎች ለረሃብ አደጋ ተጋልጠዋል። በርገስ ይህ ለውጥ በምድር ላይ ብቻ የሚታይ አይደለም ይላሉ በፍጥነት የሚለዋወጠውና እነዚህን ከፍተኛ የሙቀት ሪከርዶች እያስመዘገበ ያለው የአየር ሙቀት ብቻ አይደለም የውቅያኖሶች ሙቀትም ጭምር ነው የውቅያኖሶችን ወለል ሙቀት በመለካት የምንሰበስባቸው ሪከርዶች ለውጡን ያሳዩናል ላለፉት አስራ ሁለት ወራትም የተመዘገቡ ሪከርዶች አሉን የባህር ውስጥ ተመራማሪዎችም ባለፈው ወር በደቡባዊ ንፍቀ ክበብ የሚገኙ ቅሪተ ባህር ቅርፊቶች በውሃው ሙቀት ምክንያት እየነጡ መምጣታቸውንና በፕላኔቷ ታሪክ መጥፎ ክስተት ሊፈጥር እንደሚችል ገልጸው አስጠንቅቀው ነበር። ከዚህ በፊት ያልታየ የሙቀት መጠን ለመመዝገቡ ዋናው ምክንያት ሰው ሰራሽ የሆነ የሙቀት አማቂ ጋዞች ልቀት መሆኑን ኮፐርኒከስ አመልክቷል። የሙቀት መጠን እንዲጨምር ከሚያደርጉ ሌሎች ምክንያቶች ውስጥ ደግሞ ከፓሲፊክ ውቅያኖስ ላይ የሚነሳውን የውሃ ወለል የሚያሞቀው ኤልኒኖ የተሰኘው የአየር ሁኔታም ይገኝበታል። ባለፉት አስራ ሁለት ወራት የተመዘገበው የውቅያኖስ ሙቀት ምን እንደሚመስል በእርገስ ያስረዳሉ። ከባህር ጠለል የሰበሰብነው መረጃ የሚያሳየው ባለፉት አስራ ሁለት ወራት ከመዘገብነው ሁሉ መጋቢት ወር በጣም ቀዝቃዛው እንደነበረ ነው። ባለፉት አስራ ሁለት ወራት የውቅያኖስ ሙቀትም ታይቶ በማያውቅ መልኩ ከፍተኛ ሆኖ ተመዝግቧል። ነገር ግን ይህ ሁኔታ ድንገት የተከሰተ ጊዜያዊ መዛባት ይሆን፣ በደረጃ የሚከሰት የአየር ንብረት ለውጥ ይሁን፣ የመጨረሻ ደረጃ ላይ መድረሳችንን የሚያሳይ ይሁን፣ ወይም ደግሞ የተፈጥሯዊ ስርዓቱ ተለዋዋጭነት ይሁን እስካሁን አላወቅ ነው። የአየር ንብረት ሳይንቲስቶችም አላወቁም። ከታህሳስ እስከ ጥር ባለው ጊዜ ከፍተኛ መጠን ላይ ደርሶ የነበረው ኤልኒኖ አሁን የተዳከመ ይመስላል። ይህ ምናልባት እስከ መጪው ታህሳስ መጨረሻ ድረስ ሊኖር የሚችለውን የሙቀት መጨመር ለመክታት ሊረዳ ይችላል። ሆኖም ኤልኒኖ በተረጋጋበት የመጋቢት ወርም ቢሆን ከባህር ወለል በላይ ያለው የዓለም አማካይ ሙቀት ከፍተኛ ሪከርድ ያስመዘገበ ሲሆን የባህር ውስጥ ሙቀትም ከተለመደው ጊዜ ከፍተኛ ሆኖ መቀጠሉን የኮፐርኒከስ ሪፖርት አጽንኦት ሰጥቶ አመልክቷል። በሮይተርስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚቀርብላችሁ የጋቢና ቬ መሰናደው እዚህ ላይ ተጠናቋል። የደንገረመው መሰናደውን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና እደሩ።